Foreign Service Institute, Amharic Basic Course, Unit 20, Basic Sentences for Learning. You mean that I'm going to be able to get need? ትግሬ እንደ አጋጣሚም በሚመጣው ሳምንት ወደ ትግሬ ስለምሄድ ከእርሶ ጋር ወደ ተራራው ለመሄድ አልችልም። ወደ ትግሬ ለምን ይሄዳሉ? አባቴ ወደ አዲስ አበባ ለመምጣት ስላሰቡ እርሳቸውን ለማምጣት መሄድ አለብኝ። ትግሬ በየት አቅጣጫ ይገኛል? ሰሜን ትግሬ በስተ ሰሜን ይገኛል። ዙሪያ ጠቅላይ ግዛት እነማን በአዲስ አበባ ዙሪያ የሚገኙት ሌሎች ጠቅላይ ግዛቶች እነማን ናቸው? ምስራቅ ሐረርጌ፣ ምዕራብ ምዕራብ ወለጋ፣ ደቡብ አሩሲ። በስተ ምስራቅ ሐረርጌ፣ በስተ ምዕራብ ወለጋና በስተ ደቡብ አርሲ ናቸው። ከትግሬ መች ይመለሳሉ? ከአስር ቀን በኋላ እመለሳለሁ። ተመኘ መመኘት ይመኛል። መልካም ጉዞ መኝ እለወታለሁ ለአባተው ሰላምታን ያቅርቡልኝ። እሽ አቀርባለሁ። ጤና ይስጥልኝ። አሜን አሜን። ጤና ይስጥልኝ። ፎርፍሎንስን የሚመጣው ሳምንት ጥሩ ቀን ቢሆን ወደ ተራራው አብረን እንሄድ። እንደ አጋጣሚ በሚመጣው ሳምንት ወደ ትግሬ ስለምሄድ ከእርሶ ጋር ወደ ተራራው ለመሄድ አልችልም። ወደ ትግሬ ለምን ይሄዳሉ? አባቴ ወደ አዲስ አበባ ለመምጣት ስላሰቡ እርሳቸውን ለማምጣት መሄድ አለብኝ። ትግሬ በየት አቅጣጫ ይገኛል? ትግሬ በስተ ሰሜን ይገኛል። በአዲስ አበባ ዙሪያ የሚገኙት ሌሎች ጠቅላይ ግዛቶች እነማን ናቸው? በስተ ምስራቅ ሐረርጌ፣ በስተ ምዕራብ ወለጋና በስተ ደቡብ አሩሲ ናቸው። ከትግሬ መች ይመለሳሉ? ከአስር ቀን በኋላ እመለሳለሁ። መልካም ጉዞ እመኝ። ይለወታለሁ። ለአባተው ሰላምታዬን ያቅርቡልኝ። እሺ አቀርባለሁ። ጤና ይስጥልኝ። አሚን ጤና ይስጥልኝ። ፎር ኮምፕሬንሽን የሚመጣው ሳምንት ጥሩ ቀን ቢሆን ወደ ተራራው አብረን እንሂድ። እንደ አጋጣሚ በሚመጣው ሳምንት ወደ ትግሬ ስለምሄድ ከእርስዎ ጋር ወደ ተራራው ለመሄድ አልችልም። ወደ ትግሬ ለምን ይሄዳሉ? አባቴ ወደ አዲስ አበባ ለመምጣት ስላሰቡ እሳቸውን ለማምጣት መሄድ አለብኝ። ትግሬ በየት አቅጣጫ ይገኛል? ትግሬ በስተ ሰሜን ይገኛል። በአዲስ አበባ ዙሪያ የሚገኙት ሌሎች ጠቅላይ ግዛቶች እነማን ናቸው? በስተ ምስራቅ ሀረርጌ፣ በስተ ምዕራብ ወለጋና፣ በስተ ደቡብ አሩሲ ናቸው። ከትግሬ መች እመለሳሉ? ከአስር ቀን በኋላ እመለሳለሁ። መልካም ጉዞ። መኝ ይለወታለሁ። ለአባተወ ሰላምታን ያቅርቡልኝ። እሺ አቀርባለሁ። ጤና ይስጥልኝ። አሜን። ጤና ይስጥልኝ።